በዓለም ዙሪያ የተበተኑ አፍሪቃውያን ስደተኞች በውጭው ዓለም የሚቀስሙት ሙያና መዋዕለ ነዋያቸው የትውልድ ሀገራቸውን በማልማትና በማሳደግ ረገድ እጅግ የላቀ ሚና እንደሚኖረው ይታመናል። ኬንያውያንም በዚህ ረገድ በተለይም ሀገራቸውን በልማትና በኢንቨስትመንት ከማሳደጉ ጎን ለጎን አዳዲስ የቴክኖሎጂ ሽግግሮችን በማስታዋወቅ በኩል ከቅርብ ዓመታት ወዲህ ብዙ እየሰሩበት ይገኛሉ። ከእነዚህ በርካታ የሙያ ስኬት ባለቤቶች መካከል ደግሞ ዩናይትድ ስቴትስ ውስጥ ለሀያ ዓመታት የኖሩት ዩኔ ኦዶንጎ ተጠቃሽ ናቸው ናቸው። በሃርቫርድ ዩኒቨርሲቲ የኢንፎርሜሽን ቴክኖሎጂ ስፔሻሊስትና የቢዝነስ አማካሪ ሙያ ምሩቅ ኦዶንጎ ወደ ትውልድ አገራቸው ኬንያ ከተመለሱ ዓመታትን አስቆጥረዋል። ከሁለት የሙያ አጋሮቻቸው ጋር ዋና መዲናይቱ ናይሮቢ አቅራቢያ ሆርሊንግሀም ከሚገኝ አንድ አፓርትመንት ውስጥ የራሳቸውን የንግድና ኢንቨስትመንት ቢሮ ከፍተው እንቅስቃሴ ጀምረዋል። በአሁኑ ወቅት ኬንያ ውስጥ ፈርጀ ብዙ አገልግሎት የሚሰጠው የሴንጋ ቴክኖሎጂ ውጤቶች የትራንስፖርትና የሎጂስቲክ ካምፓኒ ኃላፊ የሆኑት ኦዶንጎ በጥረታቸው ለዘመናት ሲያልሙት የኖሩትን የህይወት ስኬት ማግኘታቸውን ይገልጻሉ። ምንም እንኳን በሙያቸው በውጪው ዓለም ብዙ ጥቅም ያገኙ የነበረ ቢሆንም ለሀገራቸው ማገልገላቸው የመንፈስ ርካታን ሰጥቷቸዋል። በዩናይትድ ስቴትስ ስኖር ከፍተኛ ደሞዝ ነበር በሙያ የሚከፈለኝ። በአመት ከ185,000 ዶላር በላይ መደበኛ ገቢ ነበረኝ ልዩ ልዩ የበዓል ክፍያዎችን ጨምሮ ማለት ነው። ይሄ ግን ቤቴ ነው። እናም ለትውልድ ሀገሬ ማገልገሌ ያስደስተኛል። አዳዲስ እና ዘመናዊ ሶፍትዌሮችን በመጠቀም ለልዩ ልዩ የምርት ግብዓቶች የሚያገለግሉ የጨረር ቴክኖሎጂዎችን፣ የቀለም ማጣበቂያ፣ የኬሚካል ውህዶችን፣ የፕላስቲክ ምርቶችን፣ የፖሊመር ማይክሮፓውደርና የቤት ውስጥ መገልገያ ቁሳቁሶችን የሚያመርተውና ከውጭ አስገብቶ የሚያከፋፍለው የሴንጋ የቴክኖሎጂ ካምፓኒ በኢንቨስትመንቱ መስክ የተሳካለት፣ በአገልግሎቱም ዘርፍ በርካታ ደንበኞችን ያፈራ በፍጥነት እያደገ ያለ ድርጅት ነው ይላሉ ኦዶንግ። በአሁን ወቅት እኛ ትልቅ የምንባል አይደለንም። ሆኖም ትንሹ ኩባንያችን ከሚጠበቀው በላይ በፍጥነት እድገትን እያስመዘገበ ነው። አሁን ማለት የምችለው ብዙዎች መቶ በመቶ ማለት ይቻላል ደንበኞቻችን ሆነዋል። በገበያው ላይ ተፈላጊነት ለማግኘት በምርቶቻችን ላይ ከፍተኛ ከፍተኛና ተመጣጣኝ ቅናሽ አድርገናል። ደንበኞቻችንም በምርቶቻችንና አገልግሎታችን ደስተኛ በመሆናቸው ተመልሰው ወደኛ ይመጣሉ። የኬንያ ዋና ከተማ ናይሮቢና አውራ መንገዶቿ በዩናይትድ ስቴትስ ውስጥ እንደሚታዩ አንዳንድ ከተሞች በከፍተኛ ፍጥነት ዘመናዊነትንና እድገትን እየተላበሱ ነው። እውቀታቸውንና ገንዘባቸውን ጥቅም ላይ የዋሉ እንደ ኦዶንግ ያሉ ባለሀብቶችና ሌሎችም ዜጎቿ ለዚህ እድገት ትልቅ ድርሻ አላቸው። በውጭ ዓለም በሰለጠኑበት ሙያ ከፍተኛ ዓመታዊ ገቢ የነበራቸው ኦዶንግ ከዛ ይልቅ ዛሬ ሕዝቤንና ሀገሬን ማገልገሌ የበለጠ ያስደስተኛለሁ የሚሉት ቀኑን ሙሉ ጊዜያቸውን ለስራቸው መስዋዕት ማድረጋቸውም ከወጪ ቁጠባ አንጻር ብዙ ጠቅሞኛል ሲሉ ይገልጻሉ። ለማንኛውም እኔ ብዙዎች ለዘመናት በህይወት ዘመናቸው የሚያልሙትን የኑሮ ስኬት አግኝቻለሁ። ቢሮዋችን የተሟላ አገልግሎት በተመጣጣኝ ዋጋ ስለሚያቀርብ ለሱፐርማርኬት የማወጣቸው ብዙ ወጪዎቼ ይቀንሰዋል። ራሴንም በስራ በመጥመዴ ምክንያት ዛሬ 20 ዶላር እንኳ በወር አላባክንም። በዩናይትድ ስቴትስ በሙያቸው የሰሩ ስለነበረ ኦዶንግ የተሳካ ህይወት ነበራቸው። ሆኖም ኬንያ ከዚህ የተለየ ነው። ሁላችንም ለሀገራችን አቅማችን የሚፈቅደውን ሁሉ ማበረከት አለብን ሲሉም ይመክራሉ። ዛሬ በኬንያ በኢንቨስትመንቱ ዘርፍ ብቻ ሳይሆን ለበርካታ የሀገሪቱ ዜጎችም የስራ ዕድልን የፈጠረው የሴንጋይ ቴክኖሎጂ ድርጅት በመርከቦች በአውሮፕላን ካርጎና በትላልቅ ተሽከርካሪዎች ጭምር የተለያዩ ምርቶችን ወደ ሀገር ውስጥ በማስገባትና ተመጣጣኝ አገልግሎት ለኅብረተሰቡ በመስጠት መጠነ ሰፊ ተግባር እያከናወነ ይገኛል። ያም ቢሆን በሀገሪቱ የሚታየው የቢሮክራሲያዊ ውጣ ውረድ አልፎ አልፎ በስራቸው ላይ እንቅፋት መፍጠሩን ኦዶንግ አልሸሸጉም። በኬንያ በውጭ ዓለም የተለያየ ሙያ ቀስመው ከስደት የሚመለሱ ከፍተኛ ባለሙያዎች በአመት ሀገሪቱ የአምስት በመቶ የምጣኔ ሀብት እድገት እንድታስመዘግብ ትልቅ እገዛ እያበረከቱ ነው። No.